ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ጤና ይስጥልን ክቡራትና ክቡራን እንደምናመሻችሁ። በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ ህዳር 11 2010 ዓ ም ዝግጅታችን ነው። የምናስተናግዳችሁ ሰሎሞን አባተና ጤና ይስጥልን። እኔም አዲሱ አበበ ነኝ። የትግራይ ጠገዴና የአማራ ጠገዴ በሚባሉ አዋሳኝ ወረዳዎች የነበሩ የወሰን ችግሮች መፈታታቸውን የአማራ ብሔራዊ ክልላዊ መንግስት አስታወቀ። የሁለቱ ክልል ከፍተኛ አመራሮች ችግሮቹን በሰከነ ሁኔታ እጅግ መደማመጥ ባለበት ሁኔታ ሰጥተዋል። ይሄ ለህዝቡም ግልጽ ተደርጓል። የአማራ ብሔራዊ ክልላዊ መንግስት ቃል አቀባይ አቶ ንጉሱ ጥላሁን ናቸው የሰማችኋቸው። በአብይ ርዕስ ዘገባ ይዘናል። አርዕስተ ዜናውን አዲሱ ያሰማናል። ከምሽቱ ዜና መካከል የዓለም ህጻናት ቀን ዛሬ በመላው ዓለም ተከብሮ ውሏል። የዚምባብዌው ፕሬዝዳንት ሮበርት ሙጋቤ ስልጣኔን አልለቅም እንዳሉ ናቸው። ሌሎችም ዝርዝሮች ይኖሩናል። አመሰግናለሁ አዲሱ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ቀደም ሲል እንዳልነው የዓለም ህጻናት ቀን ዛሬ በመላው ዓለም ተከብሮ ውሏል። ኢትዮጵያ ውስጥ በተካሄዱ ስነ ስርዓቶች ላይ ህጻናት ችግሮቻቸውን ለመፍታት የተለያዩ ዘዴዎችን መጠቀም እንደሚቻል መድረኮቹን የመሩትና የተሳተፉት ሕፃናት ተናግረዋል። ሴቶችና ህጻናት ጉዳይ ሚኒስቴር የኢትዮጵያ ህጻናት መብቶቻቸው ተከብረውላቸውንና ደህንነታቸው ተጠብቆ እንዲያድጉ እየሰራ መሆኑንም አመልክቷል። የተባበሩት መንግስታት ድርጅት የህፃናት አጣዳፊ ፈንድ ዩኒሴፍ ኢትዮጵያ ውስጥ ባለፉት ስድሳ ዓመታት ያከናወናቸው ተግባራትም ተወስተዋል። ዘገባ በመጽሔቱ ይኖረናል። የኬንያ ጠቅላይ ፍርድ ቤት ባለፈው ጥቅምት አስራ ስድስት በሀገሪቱ የተካሄደውንና የወቅቱ ፕሬዚደንት እሁሩ ኬንያታ በዘጠና ስምንት ከመቶ ድምፅ አሸንፈውበታል የተባሉበትን የድጋሚ ምርጫ ውጤት አጽድቋል። ያንን ምርጫ ግን ተቃዋሚዎች ጥለው መውጣታቸው አይዘነጋም። ነፃው ብሔራዊ የምርጫና የድንበር ኮሚሽን እንደገለጸው ከተመዘገቡት 19.6 ሚሊዮን ድምፅ ሰጪዎች መካከል 39 ከመቶ ነበሩ ለምርጫ ወይም ለድምፅ የወጡት። ከድጋሚ ምርጫው ራሳቸውን ያገለሉት የተቃዋሚ ፓርቲው መሪ ራይላ ኦዲንጋም ደጋፊዎቻቸው እንዳይመርጡ ያሳሰቡ ሲሆን፣ ተቃዋሚዎች በበኩላቸው የድምፅ መስጫ ጣቢያዎች እንዳይከፈቱና ድምፅም እንዳይሰጥ አድርገው ነበር። አሳፋሪ ምርጫ የሚል ነበር ራይላ ኦዲንጋ ያሰሙት። አንድ የአፍሪቃ ፍርድ ቤት አንድን ፕሬዚደንታዊ ምርጫ ውጤት ውድቅ ሲያደርግ ያ የኬንያ ጠቅላይ ፍርድ ቤት ያሳለፈው ውሳኔ የመጀመሪያው ነበር። ከናይሮቢ ዝርዝር ዘገባ ይኖረናል። እየተጠናቀረ ነው፣ እንደደረሰን እናቀርባለን። የዚምባብዌው ፕሬዚዳንት ሮበርት ሙጋቤ ከስልጣናቸው ከታገዱ በኋላ በትናንትናው ዕለት በብሔራዊ ቴሌቪዥን ጣቢያ ለአገሪቱ ሕዝብ ንግግር አድርገዋል። የዘጠና ሶስት ዓመቱ መሪ በንባብ ባሰሙት በዚህ መግለጫቸው በሰሞኑ የአገሪቱ ፖለቲካ ቀውስ የመንግስቱ አንቀሳቃሽ መዘውር አሁንም ስራው አልተሰናከለም ብለዋል። የፊታችን ታህሳስ የሚካሄደውን የፓርቲውን ጉባኤም የሚመሩ መሆናቸውን ነው ሙጋቤ የተናገሩት። በሌላ በኩል ዚምባብያውያን መሰንበቻቸውን በከፍተኛ ቁጥር አደባባይ በመውጣት ሙጋቤ ስልጣናቸውን በፈቃዳቸው እንዲለቁ ሲጠይቁ የገዢው ፓርቲ ዛኑ ፒኤፍ መሪዎች በበኩላቸው ሚስተር ሙጋቤ ከሰላሳ 30 ዓመታት በላይ ይዘውት የቆዩትን የስልጣን መንበር በፈቃዳቸው እንዲያስረክቡ አሻፈረኝ ካሉ ግን ከስልጣን መወገድ እና መከሰስ እጣ የሚጠብቃቸው መሆኑን በመግለጽ አስጠንቀዋል። በሕይወት በመቆየት የዓለማችን አንጋፋ መሪ የሆኑት ሙጋቤ ስልጣናቸውን በፈቃዳቸው እንዲለቁ ስለቀረበላቸው ጥያቄ በትናንት ንግግራቸው አንዳችም አልተነፈሱም። መጽሔት ዝርዝር ዘገባ ይኖረዋል። ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ዩናይትድ ስቴትስ ውስጥ ኢንዲያና ግዛት ላፋየት የሚገኘው ፐርዱ ዩኒቨርሲቲ የግብርና ተመራማሪ የሆኑት ዶክተር ገቢሳ ኢጀታ በማሽላ ዘረመል ላይ ለሚያካሂዱት ጥናት የአምስት ሚሊዮን ዶላር ስጦታ አገኙ። ወደ አንድ መቶ ሰላሳ አምስት ሚሊዮን ተኩል ብር የሚገመተውን ስጦታ ለዶክተር ገቢሳ የምርምር ምርምር የሰጠው የቢልና ሜሊንዳ ጌትስ ፋውንዴሽን ሲሆን ዶክተር ገቢሳ ለሚያካሄዱት ምርምር እንዲህ አይነት እርዳታ ሲያገኙ ቢልና ሜሊንዳ ጌትስ ፋውንዴሽን ሁለተኛ መሆኑ ተዘግቧል። እንዲህ አይነቱ ድጋፍ አሁን እየሰሩባቸው ካሉ ወሰኖችም አልፎ ለመሄድ የሚያስችል በመሆኑ ፋውንዴሽኑ በማደግ ላይ ባሉ ሀገሮች ውስጥ እያከናወናቸው ላሉ ፕሮግራሞች እጅግ ጠቃሚ እንደሚሆን ዶክተር ገቢሳ ተናግረዋል። ዶክተር ገቢሳና ባልደረቦቻቸው እያካሄዱ ያሉት ምርምር መጠናከር ማሽላን የሚያጠቃውን ጥገኛ አረም አስመልክቶ ያለውን እውቀት የሚያሰፋ እንደሚሆን ተገልጿል። ዶክተር ገቢሳ እጀታ ባካሄዱት ምርምርና የማዳቀል ሥራ ድርቅን መቋቋም የሚችል የማሽላ ዘር በማግኘታቸው ከሰሐራ በስተደቡብ ባሉ ሀገሮች ውስጥ የሚኖሩ በሚሊዮኖች የሚቆጠሩ አፍሪካውያን የምግብ እጥረትን ማሸነፍ እንዲችሉ ያደረጉ ሲሆን ለዚያ ውጤታቸው የዛሬ ስምንት ዓመት የዓለም የምግብ ሽልማት አሸናፊ ሆነዋል። የዓለም የምግብ ሽልማት የምግብን አቅርቦትና ጥራት ለማሻሻል የሚያስችሉ ተግባራትን ለሚያከናውኑ ሳይንቲስቶችና ሌሎችም ባለሙያዎች የሚሰጥ ከፍ ያለ ክብር ያለው ሽልማት ነው። ክቡራትና ክቡራን አድማጮች፣ ቀደም ሲል ያሰማነው የኬንያ ዘገባ ደርሶናል። ዳዊት ገልሞ ናይሮቢ ይገኛል ሪፖርተራችን ነው። ቀጥሎ ይቀርባል ዝርዝሩ። ባለፈው ጥቅምት 27 2010 ዓ ምት ነበር ሶስት የኬንያ ዜጎች በድጋሚ ስለተደረገው የኬንያ ፕሬዝዳንታዊ ምርጫ አግባብነት ለኬንያ ጠቅላይ ፍርድ ቤት ክስ ያቀረቡት። ግለሰቦቹ የሲቪል ማኅበረሰብ ተወካዮች ሲሆኑ ክሳቸውንም በሁለት መዝገብ ያቀረቡ ቢሆንም ችሎቱ ግን አንድ መዝገብ ላይ አዋህደው አይተዋቸዋል። የሁለተኛው ከሳሽ ጆን ሀሩንማው የማው አቤቱታ በከፊል ስለ ፕሬዝዳንታዊ ምርጫ እጩዎች ሲሆን የነሐሴ ሁለቱ ፕሬዝዳንታዊ ምርጫ ውጤት በሙሉ በመሻሩ ያኔ እጩ የነበሩ ተፎካካሪዎች እጩነታቸው በሕግ ተቀባይነት አለ ወይ የሚልና በጥያቄ መልክ የቀረበ ነው። ሁለተኛው የአራተኛ ከሳሾች አቤቱታ ነው። ክሱን ያቀረቡት እንጆንጆ ሙዌና ከሌፍ ከሊፋ አንድ ተወዳዳሪ ከሀገራዊ ምርጫ ራሱን ሲያገል የምርጫው ተአማንነት እንዴት ይታያል እንዲሁም የአገሪቱ የምርጫ ቦርድ በጠቅላላ የኬንያ ግዛቶች ምርጫ ማድረግ ካልቻለ በሕግ ረገድ ምን ሊያስከትል ይችላል የሚል ነው። ችሎቱ ክሱን ማዳመጥ የጀመረው የዛሬ ሳምንት ሰኞ ሲሆን ዛሬ ይፋ ባደረገ ውሳኔ ሶስቱ ከሳሾች ያቀረቡትን ክስ ውድቅ አድርጓል። የጠቅላይ ፍርድ ቤቱ ፕሬዝዳንት ዴቪድ ማራጋ ሀቪንግ ኬርፍሊ ኮንሲደርድ ዘ አባቭ ኢሹስ ስፔሲፊክ ፕሬየርስ ኢን ኢች ፔቲሽን ቀደም ብሎ የተጠቀሱትን ጉዳዮች በወጉ ካጤን ክሶቹን አንድ በአንድ ካየንና ከሕገ መንግሥትና ሌሎች ሕጎች ጋር ካስተያየን በኋላ ፍርድ ቤቱ ክሶቹ የሕግ መሠረት የሌላቸው መሆኑን ተስማምቶበታል። በአገሪቱ ሕገ መንግሥት አንቀጽ 140 ዝባር 2ና የፕሬዝዳንታዊ ምርጫን የሚመለከተው ሕግ ደንብ 22 መሠረት ይህ ተከታዩ ውሳኔ ተላልፏል። ጆን ሃሮን ሞዋናና በሌላው ከሳሽ የቀረበው የምርጫ ቦርድ ኃላፊውን የሚመለከተው ክስ ውድቆኗል። ነዋል እንጆንጆሙ በምርጫው ቦርድ ኃላፊና እንዲሁም በሌሎች ሰዎች ላይ ያቀረቡት አራተኛው ክስም ውድቆኗል። ስለዚህ ሦስተኛው ተከሳሽ ያሸነፉበትን የጥቅምት 16 ምርጫ ውጤት አጽንቷል። የኬንያ የምርጫ ቦርድ የአገሪቱ ጠቅላይ ፍርድ ቤት ያስተላለፈውን ውሳኔ ቦርዱ ምርጫውን ተአማኒ ለማድረግ ያደረገውን ጥረት ያሳያል ብሏል። ዛሬ በርካታ የኬንያ ተደጋፊዎች በዋና ከተማ ናይሮቢና በሌሎች የኬንያ ግዛቶች ደስታቸውን ሲገልጹ ውለዋል። ከምርጫው ራሳቸውን ያገለሉት የኬንያ ተቃዋሚ ፓርቲ እጩ ራይላ ኦዲንጋ የኬንያ ጠቅላይ ፍርድ ቤት ውሳኔ ካስተላለፈ በኋላ የተናገሩት ነገር የለም። ፓርቲያቸው ጁብሊ እንዳስታወቀው ኬንያታ የነገ ሳምንት ማክሰኞ ህዳር 19 2010 ዓ.ም በናይሮቢ ካሳራኒ ስታዲየም ቃለ መሃላ ይፈጽማሉ። ለአሜሪካ ድምፅ ገልሞ ዳዊት ከናይሮቢ። አድማጮች ይህ ዜና የምትላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው አገልግሎት ነው። እስራኤል ውስጥ የሚገኙ አርባ ሺህ ፍልሰተኞች የአገሪቱ ምክር ቤት አባሎች እንዲባረሩ በመወሰናቸው መጻኢ እድላቸው ምን ሊሆን እንደሚችል የታወቀ ነገር የለም ተባለ። ገለልተኛ ስፍራ የሚገኘውና በብዙ ሺዎች ለሚቆጠሩ አፍሪካውያን ስደተኞች መጠለያ የነበረው የኔጌቭ በረሃው ሆሎት ካምፕ ሙሉ በሙሉ እንዲዘጋ ኢየሩሳሌም የሚገኘው ካቢኔ ትናንት እሁድ በአንድ ድምፅ መወሰኑ ታውቋል። በዚህ ውሳኔ መሰረት ማዕከሉ በመጪዎች ሶስት ወራት የሚዘጋ ሲሆን ፍልሰተኞች ለጊዜው ያላቸው አማራጭ ወይ እስር ቤት መግባት አሊያም አገሪቱን ለቆ መውጣት ይሆናል ተብሏል። አብዛኛዎቹ አፍሪካውያን ፍልሰተኞች በጦርነት ከደቀቁት ኤርትራና ሱዳን ሲሆኑ በግብፁ ሲናይ በረሃ አቋርጠው ወደ እስራኤል የገቡትም እንደ አውሮፓ አቆጣጠር ከ2006 እስከ 2013 በነበሩት ዓመታት እንደሆነም ታውቋል። ፍልሰተኞቹ ራሳቸውን የሚገልጡት የፖለቲካ ስደተኞች እንደሆኑና ከለላም እንደሚሹ ሲሆን እስራኤል ግን አብዛኛዎቹ የኢኮኖሚ ጥገኞችና እንዲያውም ሰርጎ ገቦች አድርጋ ነው የምታያቸው። የዜናው ሰዓት አበቃ። ክቡራትና ክቡራን አድማጮች ዝግጅታችን እስከ ምሽቱ አራት ሰዓት ይቀጥላል። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ኸርትዝ በ25 ሜትር ባንድ በ11695 በ12110 እና በ12140 ኪሎ ኸርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የሰኞ ኅዳር 11 2010 ዓ ምህረት ምሽት ፕሮግራም ነው። የህዝባዊ ወያኔ ሓርነት ትግራይ ህወሓት ማዕከላዊ ኮሚቴ ላለፉት ሶስት ሳምንታት ተሰብስቦ ስብሰባ ተቀምጦ ጥልቅ ያለውን ግምገማ ማካሄዱን አስታውቋል። ለውጥ ይመጣል ተብሎናል። ምን አይነት ለውጥ ነው? ችግር አለብህ የተባለው አመራር ሪኮንሲል አድርገው ዲፈረንሶችን ነው እየወጣ ያለው ወይስ አንዱ አንዱን አጥቶ አሸናፊ ቡድን ነው ለውጥ ይዤ እየመጣሁ ነው እያለን ያለ መለስ ጠቅሎ ይዞበት የነበረ ሁኔታ ነው የነበረው። አመራር በአንድ ቀን የሚመረት አይደለም። በሂደት ነው አመራር የሚመጣው እና ሂደቱ ያፈራቸው ያመጣቸው አመራሮች ብቁ አመራሮች ከከፍተኛ አመራር ቦታ እንዲለቁ ተደርገዋል። አቶ መሐሪ ዮሐንስና አቶ ጌታቸው አረጋዊ ይባላሉ የሰማችኋቸው። በምሽቱ ውይይት ይኖረናል። የዓለም ሕፃናት ቀን አከባበር በኢትዮጵያ አንድ ችግረኛ ሕፃን ሲመጣ ወደ ውጪ መላክ ወይም ደግሞ ሌላ እርዳታ መፈለግ ብቻ አይደለም። የሀገሪቱ ሕዝቦች ለሀገሪቱ ሕፃናት መቆም ይችላሉ። እኛም ደግሞ እንችላለን። በበዓሉ ላይ ከተገኙ ሕፃናት አንዷ ነች የሰማችኋት። ዘግባና ትንታኔ ይዘናል። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜና ወደሚተነተኑበት መጽሔት ክፍለ ጊዜ እንሸጋግራለን። ቀዳሚውም የዕለቱ አብይ ርዕስ ነው። የትግራይ ጠገዴና የአማራ ጠገዴ በሚባሉ አዋሳኝ ወረዳዎች የነበሩ የወሰን ችግሮች መፈታታቸውን የአማራ ብሔራዊ ክልላዊ መንግሥት ቃል አቀባይ አቶ ንጉሱ ጥላሁን አስታውቀዋል። በጎንደር ከተማ የተካሄደው የአማራና የትግራይ ሕዝቦች ሁለተኛ ዙሪያ አንድነት ጉባኤ መጠናቀቁን ምክንያት በማድረግ ከአሜሪካ ድምፅ ጋር ቃለ ምልልስ ያደረጉት የክልሉ የመንግሥት ኮሚኒኬሽንስ ጉዳዮች ቢሮ ኃላፊ አቶ ንጉሱ ጥላሁን ከዚህ አንጻር የተሠራው ሥራና የተገኘው ውጤት ለጉባኤው ታዳሚዎች መቅረቡን ተናግረዋል። ዘርዘር ያለ ዘገባ ይዘናል፣ በዚህ ጉዳይ ላይ የምሽቱ አብይ ርዕስ ነው። እየተጠናቀረ ይገኛል፤ እንደ ተጠናቀቀ እናቀርብላችኋለን። አሁን ወደ ተከታዩ ዝግጅት እናልፋለን። በጸጥታና ደህንነት ይዞታ የዩናይትድ ስቴትስ አጋር እንደሆነች የሚነገርላት ኢትዮጵያ በሰብአዊ መብቶች ይዞታዋ ትወቀሳለች። ከዚህ በተጨማሪም ኢትዮጵያ ከአሜሪካ ጋር የንግድ ግንኙነቷን ለማጠናከር ትፈልጋለች። የኢትዮጵያ የውጭ ጉዳይ ሚኒስቴር ሚኒስትር ይቅርታ ዶክተር ወርቅነህ ገበየሁ በሳምንቱ መጨረሻ ከዩናይትድ ስቴትስ አቻቸው ሬክስ ቲለርሰን ጋር ለመዋየት ወደ ዋሽንግተን ተጉዘው ነበረ። ቃል አቀባያቸው አቶ መለስ አለም በስቱዲዮ ከሄኖክ ሰማዜር ጋር ተወያይቶ ነበር። ክቡራትና ክቡራን አድማጮች ቀደም ሲል ለዕለቱ አብይ ርዕስ የያዝነው በጎንደር ከተማ የተካሄደው የአማራና የትግራይ ህዝቦች ሁለተኛ ዙር የአንድነት ጉባኤን መጠናቀቅ አስመልክቶ የተቀናበረው ዘገባ ደርሶናል። እስክንድር ፍሬሆ ነው ከአዲስ አበባ የላከው። ነሆ ወደ ዕለቱ አብይ ርዕስ እንለፍ። የትግራይ ጸገዴና የአማራ ጸገዴ በሚባሉ አዋሳኝ ወረዳዎች የነበሩ የወሰን ችግሮች መፈታታቸውን የአማራ ብሔራዊ ክልላዊ መንግስት ቃል አቀባይ አስታውቀዋል። በጎንደር ከተማ የተካሄደው የአማራና የትግራይ ህዝቦች ሁለተኛ ዙር የአንድነት ጉባኤ መጠናቀቁን ምክንያት በማድረግ ከአሜሪካ ድምፅ ጋር ቃለ ምልልስ ያደረጉት የቃል አቀባዩ አቶ ንጉሱ ጥላሁን እንዳሉት ከዚህ አንጻር የተሰራው ስራና የተገኘው ውጤት ለጉባኤው ታዳሚዎች ቀርቧል። እስክንድር ፍሬው ተከታዩን ዘገባ ልኳል። በጎንደር ከተማ የተካሄደው የአማራና የትግራይ ህዝቦች ሁለተኛ ዙር የአንድነት ጉባኤ። ከሁለቱ ክልሎች የተውጣጡ 1ሺ300 ተሳታፊዎች እየተገኙበት እንደሆነ የአማራ ክልላዊ መንግስት ቃል አቀባይ አቶ ንጉሱ ጥላሁን ማምሻውን ለአሜሪካ ድምፅ አስረድተዋል። ጉባኤው በሐምሌ ወር በመቀሌ የተካሄደው ጉባኤ ቀጣይ መሆኑንም ጠቁመዋል። ቀደም ያለው የመቀሌ ጉባኤ የትግራይ ጸገዴና የአማራ ጸገዴ በሚባሉ ወረዳዎች የነበሩ ችግሮች እንዲፈቱ አቅጣጫ ማስቀመጡን አቶ ንጉሱ አስታውሰዋል። በተቀመጠው አቅጣጫ መሰረት የተሰሩ ስራዎች ውጤት ማስገኘታቸውን ይሄም ለጉባኤው መቅረቡን አቶ ንጉሱ አብራርተዋል። የሁለቱ ክልል መንግስታት የአካባቢውን ህብረተሰብ በአሳተፈ መልኩ የወሰኑን ችግር ፈተዋል። ስለዚህ በግጭት ደረጃ ይታይ የነበረው ይሄ ነው ማለት ነው፣ ፈተዋል ሲሉ እንግዲህ፣ ቀደም ሲል ከሰጡት ቃለ ምልልስ የተረዳሁት አቶ ንጉሱ የሁለቱ ክልሎች አዋሳኝ በሆኑት የትግራይ ጸገዴ እና የአማራ ጸገዴ ወረዳዎች የነበሩ ችግሮችን ነው እያወሩኝ ያሉት ይመስለኛል። ይሄ ተፈቷል ነው እያሉኝ ያሉት? አዎ ይሄ በሁለቱ ወረዳዎች አጎራባሽ ወረዳዎች ህዝብ ተሳትፎ የሁለቱ ክልል ከፍተኛ አመራሮች ችግሮቹን በሰከነ ሁኔታ እጅግ መደማመጥ ባለበት ሁኔታ ፈጥተዋል። ይሄ ለህዝቡም ግልጽ ተደርጓል። ፈተዋል ሲሉ ምን ተደረገ? መፍትሄው ምን ሆነ? መፍታት ማለት ቦታ ይገባኛል ጥያቄ የነበረባቸው ቦታዎች ነበሩ። ወሰኑ እዚህ ነው የለም እዚያ ነው የሚል ማለት ነው። ስለዚህ አሁን የአማራ ክልል ወሰን ከየት ጀምሮ መሆን እንዳለበት እዛች ቦታ ላይ ማለት ነው። በሁለቱ ወረዳዎች መካከል በግልጽ የተቀመጠ የተካለለ ወሰን ባለመኖሩ ምክንያት ነው ወደ ግጭት ሲገባ የነበረው። ስለዚህ ይሄ በግል ቦታዎቹን ጠቅሶ ቀበሌዎችን ጠቅሶ አካባቢዎችን ጠቅሶ ወደ አማራ ክልል እና ወደ ትግራይ ክልል ይሁኑ ብሎ በስምምነት ማለት ነው። ይሄ ደግሞ በዋናነት የቀበሌዎቹን ህዝብ የአካባቢውን ህዝብ አማክሩ አሳትፎ ውሳኔ ተወስኗል። ህዝበ ውሳኔን የተካሄዱ አቶ ንጉሱ፣ ምን ብለን ነው የምንጠራውን ውሳኔው የተሰጠበትን መንገድ የወሰኑን ግጭት ለመፍታት የጋራ ስምምነት ተደረሰ ነው የምንለው በማ በሁለ እዛ አካባቢ በሚኖሩ ህዝቦችና እንዲሁም በክልሎቹ መንግስታት መካከል ማለት ነው እንጂ ህዝበ ውሳኔ አልተካሄደም። ውሳኔ ማለት የድምፀ ውሳኔ ድምፅ ከሆነ ወይም የምርጫ መልክ ከሆነ ወደዛ የሚያስወስድ ነገር የለም። ለምን በጋራ የአካባቢውን ህዝብ አሳትፎ የመወሰን ማለት የምርጫ ህግ ተከትሎም ይህ መሄድ አለም በህዝቡ በነገራችን ላይ ጉዳዩን በደንብ በቅርበት የሚያውቀው እና የሚኖርበት ሁኔታ ስላለ በቀላሉ በውይይት በምክክር ነው የፈታው። ይህንን አመራሩ አቅጣጫ እየሰጠ የህዝቡን ፍላጎት መሰረት አድርጎ እንዲፈታ አድርጓል ማለት ነው። የትግራይ ጸገዴ እና የአማራ ጠገዴ ስለሚባሉት ወረዳዎች እዛ የነበረው ችግር መፈታቱን ገልጸውልኛል። የወልቃይት ጉዳይ ተነስቶ ይሆን በቀደመው የመቀሌ ጉባኤም ይሁን በአሁኑ የጎንደሩ ጉባኤ? አቶ ንጉሱ፣ ይህ ጉዳይ በተለያዩ መድረኮች ይነሳል። በዚህ መድረክ ተሳታፊዎች አንስተውታል፣ ከገቢው መልስም ተሰጥቶታል። ወልቃይትን የሚመለከተው ጉዳይ ና የወልቃይትም ጥያቄ በወልቃይት አካባቢ ያለ ህዝብ ጥያቄውን ማንኛውንም ጥያቄ ለብሔራዊ ክልላዊ መንግስቱ ማቅረብ እንደሚችል ይሄንን ጥያቄ ማቅረብ የሚችለው የማንኛውንም የወልቃይት ብቻ ሳይሆን የትኛውም አካባቢ የሚኖር ህዝብ ማንኛውንም መነሳት አለበት የሚለው ጥያቄ ለሚኖርበት ክልል መንግስት ማቅረብ እንደሚ የሚኖርበት ክልል መንግስት በድሎኛል፣ አስቀይሞኛል፣ አስከፍቶኛል ካለ ደግሞ ያንን ጥያቄውን ሊያቀርብበት የሚችል ስርአት የመለሰ ስርአት ያስቀመጠ ህገ መንግስታዊ ስርአት ስላለ በዛ መልክ እንደሚስተናገድ እንደ ቀድሞ ሁሉ በዚህ መድረክ ተነስቶ ምላሽ ተእንግዲህ እንግዲህ አቶ ንጉሱ ይህ የ ህዝብ ለህዝብ መድረክ ነው ቢባልም ከሁለቱ ክልሎች አመራሮች በተጨማሪ የሁለቱ ክልሎች ገዢ ፓርቲዎች ከፍተኛ አመራሮች፣ ለምሳሌ የህወሓት መስራች አባል አቶ ስብሀት ነጋ፣ የብአዴን መስራች አባል አቶ በረከት ስምኦን ሌሎችንም ተመልክተናል። ከፍተኛ ባለስልጣናት በጉባኤው ላይ ውሳኔዎቹ በዚህ ጉባኤ ላይ የሚተላለፉት በመቀሌውም የተላለፉት ሊሆኑ ይችላሉ። አሁን በጎንደርም ገዢ ናቸው አስገዳጅ ናቸው ማለት ይቻላለሁ? ይህንን ይመልሱልኝ። በመጀመሪያ ደረጃ እነዚህ አመራሮች መስታተፋቸው ለህዝብ ለህዝብ መድረኩ ትክት አስተዋጽኦ ያበረክታል፣ አቅጣጫ ያስቀምጣል፣ ይደግፋል። እንዲያውም ጉራቱ ሆን የመነሻ ጽሁፍ አቅርቧል። ህዝቡም ታዳሚውም በእጅጉ ያደነቀው በሞቀ ሁኔታ የተወያየበት ጽሁፍ ማለት ነው። ከዛ ባሻገር የተወሰነው ውሳኔ የህዝቦችን ሰላም ማጠናከር ነው። አብሮ መኖር፣ መቻቻልና መከባበር፣ አብሮ መልማትን ነው። ውሳኔ እንኳን አሳለፈ ቢባል የደረሰባቸው ድምዳሜዎች እነዚህ ድምዳሜዎች የህዝብ ስለሆኑ በነዚህ ድምዳሜዎች አዛዥ እና ታዛዥ የለም። ገዥና በእነዚህ ድምዳሜዎች ከህዝብ የመነጩ የህዝብ ናቸው። አመራሩ ምናልባትም በእነዚህ ውሳኔዎች በእነዚህ ሀሳቦች ተገዢ የሚሆንበትና ተገዶም የሚሰራበት በህዝብ ፍላጎት የሚገደድባቸው ውሳኔዎች እንጂ ህዝብ ህዝብ ላይ የሚጫኑ ውሳኔዎች አይደሉ ከህዝብ ለህዝብ የመጡ ሀሳቦች በመሆናቸው ማለት ነው። ግጭቶች ከተነሱባቸው ምክንያቶች አንዱ እርሶ፣ ቀደም ሲል ግጭቶች ነበሩ ብለዋል፣ በሁለቱ ክልሎች መካከል የነዚህ የጠገዴና ጸገዴ ወረዳዎች እንደዚሁም የወልቃይት ጉዳይ አንዱ ነው። አሁንም ይሄ ጉባኤ የሁለቱ ክልሎች አንድነት ጉባኤ በሚካሄድበት ወቅት ተቃውሞዎችም እንደነበሩ በባህር ዳር እና በጎንደር ይህንን ያረጋግጡልናል። ተቃውሞ ያሰሙ ነበሩ ባህር ዳርም ጎንደርም የሚሉ የማህበራዊ ድረገጽ መረጃዎች ናቸው። እንግዲህ የጎንደር ህዝብ ከትግራይ አዋሳኝ ጀምሮ ሰሮቃ ከሚባለው ከታች አርማጭ ሆኖ ከታች ጀምሮ ተነስቶ እስከ ጎንደር ድረስ እንግዶቹ በሚመጡበት ቦታ ሁሉ በደመቀ ሁኔታ አቀባበል አድርገዋል። የጎንደር ከተማም ህዝብ በተለያዩ አካባቢዎች በተለያዩ ክፍለ ከተማዎች ያለውን ቤት ያፈራውን ብሉልኝ ጠጡልኝ እያለ አስተናግዷል። አልፎ ተርፎም ህብረተሰቡ እያዋጣ ሙክትም ሰንጋም አቅርቦ እንግዶቹን አስተናግዷል። በውይይቱም ሂደት ደማቅ ተሳትፎ አድርጓል። ከዛም አልፎ ተርፎ ከየክፍለ ከተማው ህዝብ ለትግራይ ከተሞች የማስታወሻ ስጦታ ሰጥቷል። ከተማው ውስጥ እዛው ስለነበር በነበርንበት ሂደት እንግዶቹ ጉብኝት አድርገዋል፣ ተዟዙረዋል። ኮሽ ያለ ነገር የለም። ኮሽታውም የሚኖረው ተቃውሞውም ሰልፉም ያለው ምናልባት ሶሻል ሚዲያው መንደር ኮምፒውተር ውስጥ ከሆነ ተደርጎ ሊሆን ይችላል። አንድ ይሄ ነው። ሁለተኛ ምኞት ሊሆን ይችላል ይሄ ጉዳይ። ምንም ይሁን ምን ግጭቶች የነበሩ መሆናቸው ማንም አሌሌል አይችልም። በጎንደር ከተማም አስከፊ ነገር እንደነበረ ማንም ሊክድ አይችልም። እነዚህ ጉዳዮች የተከሰቱት ችግሮች ምክንያታቸው ምንም ይሁን ምን ማንንም አያስደስቱም። ማንንም ሳያስቆጩ አያልፉም። ግን እነዚህ ነገሮች ተከስተዋልና ሰው የሰው ህይወት ማለፉ ንብረት መውደሙ፣ ቅራኔ ውስጥ መግባታችን የሚያስቆጭ ቢሆንም መሆን የሌለበት ቢሆንም በኢትዮጵያን የማይመጥን ቢሆንም ተከስቷል። ይሄ በዚህ ሂደት የተከሰቱ የጉዳቶች የጠፋው የሰው ህይወት፣ የወደመው ንብረት፣ የሰው አካል በእጅጉ ያሳዝናል። ይሄን ለማለት ብቻ የሚባል አይደለም። ነገር ግን እነዚህ ጉዳቶች ከደረሱ በኋላ ጎንደር ተጎድተዋል። አካባቢው ተጎድተዋል። ህዝቡ ተጎድተዋል። ጎንደር ከተማን መልሰን መገንባት የለብንም ወይ? ወደ ጎንደር ቱሪስት መምጣት የለበትም ወይ? የህዝብ ለህዝብ ትስስር ገመድ ተበጥሶ ነው ወይ መቅረት ያለበት? ምክንያቱ ምንም ይሁን ምን። ስለዚህ በየትኛውም ወገን ማንም ሰው የትም ኑር የት የትኛውም ህዝብ፣ ሰላማዊ ህዝብ በመቀራረቡ ሰላም በማውረድ አንድነት በመምጣት በሬ የወለደ ያልተደረገ ያልተፈጸመ ነገር መንዛት የትኛውንም ወገን አይጠቅምም። አቶ ንጉሱ ጥላሁን የአማራ ብሔራዊ ክልላዊ መንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ፣ የክልሉ መንግስት ቃል አቀባይ፣ በጣም አመሰግናለሁ ስለ ጊዜዎት። በአሜሪካ ድምፅ ሬዲዮ አድማጮች ስም አመሰግናለሁ። ክቡራትና ክቡራን አድማጮች ከአሜሪካ ድምፅ መጽሔት ነበር፣ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። በጸጥታና ደህንነት ይዞታ የዩናይትድ ስቴትስ አጋር እንደሆነች የሚነገርላት ኢትዮጵያ በሰብአዊ መብቶች ይዞታዋም ትወቀሳለች። ከዚህ በተጨማሪም ኢትዮጵያ ከአሜሪካ ጋር የንግድ ግንኙነቷን ለማጠናከር ትፈልጋለች። የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ወርቅ ነገበየሁ በሳምንቱ መጨረሻ ከዩናይትድ ስቴትስ አቻቸው ሬክስ ቲለርሰን ጋር ለመዋየት ወደ ዋሽንግተን ተጉዘው ነበር። ቃል አቀባያቸው አቶ አለም መለስ በስቱዲዮ ከሄኖክ ሰማክዜር ጋር ተወያይተዋል። ስብሰባ በሶስት ዋና አጀንዳዎች ላይ ነው ሲነጋገር የነበረው አንደኛው የንግድ ኢንቨስትመንትን ማስፋፋት በዛውም በአፍሪካና አሜሪካ መካከል ያለውን የኢኮኖሚ ግንኙነት ማጠናከር የሚል ነው። ሁለተኛው የአሸባሪነትን ና ጽንፈኝነትን እንዴት በጋራ መዋጋት ይቻላል፣ አገሮች እነዚህን ማህበራዊ ሰንኮፎች ከመዋጋት አንጻር ምን ሰርተዋል፣ ማን ከሌላው ምን መማር ይችላል በሚሉ ጉዳዮች ላይ የመከረ ነው። ሶስተኛው የዲሞክራሲ ና መልካም አስተዳደር ጉዳይ የሰብአዊ መብት ጉዳይ በዋነኛነት የሰብአዊ መብት ና የመልካም አስተዳደር ጉዳይ የተነሳበት ነው። የኢትዮጵያ ሰራዊት በሶማሌ ውስጥ በቅርቡ ገብቶ ወጥቷል የሚሉ ዜናዎች ሲሰሙ ነበረ። ምን ያህል ሰራዊት ነው ሶማሌ ውስጥ ያላቸው? ከአራት ሺህ የሚበልጥ ኢትዮጵያ ወታደሮች የአፍሪካ ሕብረት ሰላም አስከባሪ ኃይል አካልም ሆነው ዞን ሶስትና አራት ዘርፍ እዛ አካባቢ ይገኛሉ። ትልቅ ስራ እየሰሩ ያሉ ናቸው። ወደዛ ገቡ የሚለው አይደለም ዜና መሆን የነበረበት። ሲጀመር አልገቡም። መደበኛ የሆነ እንቅስቃሴ ነው። ምን ማለት ነው መደበኛ እንቅስቃሴ? እንግዲህ ከአራት ሺህ በላይ የኢትዮጵያ ሰላም አስከባሪ ሀይል ሶማሊያ ውስጥ አለና የሰላም አስከባሪ ሀይል ይወጣል ይገባል። ከዛ የዘለለ እንቅስቃሴ የለውም። ትልቅ ዜና መሆን የነበረበት ሞቃዲሾ ውስጥ የአሸባሪነት ጥቃት ከተፈጸመ በኋላ ይህንን ጥቃት ካወገዙና ከኮነኑ ሀገሮች ውስጥ ኢትዮጵያ የመጀመሪያው ናት። በዛ ብቻ አልተገታችም። ሰባት ቶን የሚደርስ የህክምና መድኃኒት ወደ ሶማሊያ ልከናል ከዛ በተጨማሪም ለዚሁ ድጋፍ የሚረዱ አራት የሕክምና ባለሙያዎች አሰማርተናል። በውጭ ጉዳይ እንግዲህ ፖሊሲ በምታደርጉት በተለይ በጸጥታ ዙሪያ በምታደርጉት ግንኙነት የኢትዮጵያ የራሷ ጸጥታ እንደሚያሳስባቸው የውጭ ዲፕሎማቶች፣ ኤምባሲዎች መግለጫ ያወጣሉ። በተለይ የኢትዮጵያ መንግስት የብዙሀንን ድምጽ እንዲሰማ የሚሰማበት መድረክ እንዲዳብር የፖለቲካ ምህዳሩን እንዲያሰፋ ይጠይቃሉ፣ ይመክራሉ። በውጭ በምትሄዱበትም ጊዜ በእርግጠኝነት ስለ ጸጥታ፣ ስለ አካባቢ ጸጥታ ስታወሩ ስለ ራሳችሁ ሀገር ጸጥታ እንዴት ነው ብለው የሚጠይቋችሁ ሁኔታ አለ። የሚያነሷቸው ጥያቄዎች ምንድን ናቸው? እናንተስ በዚህ ረገድ የሀገር ውስጥ ደህንነታችሁን እንደዚሁም ደግሞ የሀገር ውስጥ ደህንነታችሁ ከውጭ ከሌሎች ሀገር ደህንነት ጋር የተሳሰረ ስለሆነ ምንድን ነው የሚነሱት ጥያቄዎች? እናንተስ እያደረጋችሁት ያለው ምንድን ነው? የግጭቶች አንደኛው ባህሪ በአንድ ቦታ የማይወሰኑ መሆናቸው ነው። ደቡብ ሱዳን ውስጥ ያለ ችግር ኢትዮጵያን ይጎዳል፣ በተግባር ታይቷል። በትንሹ የሙርሌ ችግር። ሶማሊያ ላይ ያለ ሰላምና መረጋጋት ኢትዮጵያ ላይ ተጽዕኖ አለው። በተመሳሳይ ኢትዮጵያ ውስጥ ያለ የሰላምና መረጋጋት እጦት ሌሎቹንም አገሮች እንደሚጎዳ ይታወቃል፣ ይጠበቃል ኢትዮጵያ ከአንድ መቶ ሚሊዮን በላይ ሕዝብ ያላት አገር ናት። በአፍሪካ ቀንድ ካሉ አገሮች ትልቁ ኢኮኖሚ ያላት አገር ናት። ከብዙዎቹ አካባቢ አገሮች በተነጻጻሪ የተሻለ የሰላም ሁኔታ ያላት አገር ናት። ይሄ ሰላም ሲታወክ ዳፋው ለሌሎችም እንደሚተርፍ መገመት ይቻላል። ስለዚህ ወዳጆቻችንና አጋሮቻችን ኢትዮጵያ ውስጥ ያለ የሰላምና መረጋጋት እጦት ቢያሳስባቸው ምንም ሊደንቀን አይገባም። ተገቢም ነው። ወዳጆቻችን እንደዚህ አይነት ሀሳብ ቢኖራቸው ሊገርም የሚገባል። ትልቁ ነገር ግን ምንድ ነው? ከዚህ በፊት እንደ ገጠሙን ሌሎች ተግዳሮቶች የሚታለፍ የምንሻገረው ችግር እንደሆነ ስለሚረዱ ብዙም ስጋት አይገባቸውም። ከዛ ውጭ መንግስት የተለያዩ የፖለቲካ ሀይሎችን ለመቅረብ ምህዳሩን ለማስፋት የሚያደርገውን ጥረት ያደንቃሉ። በሚቻለው መጠን ሁሉ የመደገፍ ፍላጎት እንዳላቸው ይገልጻሉ። የፖለቲካ ምህዳሩን ስለ ማስፋት ስናወራ ምርጫም እየመጣ ነው። የሀገር ውስጥ ጉዳይ ቢሆንም ግን ከውጭ ጉዳይ ፖሊሲ ጋር ተያይዘው የሚነሱ የዩናይትድ ስቴትስ መንግስት በየጊዜው የሚያወጣቸው መግለጫዎች ላይ የሚንጸባረቁ ጉዳዮች ናቸው። የአውሮፓ ህብረትም እንደዚሁ። ብዙ አጋሮቻችሁ ተመሳሳይ ጥያቄዎችን ነው የሚያነሱላችሁ። መንግስታችሁ በፓርላማ መቶ በመቶ ነው መቀመጫውን ተቆጣጥሮ የሚገኘው። የተቃዋሚ ፓርቲዎችም ይሄንን የምትሉትን ውይይት እየረገጡ እየወጡ ያሉበት አብይ የሚባሉት እየረገጡ እየወጡ ያሉበትና የማይሳተፉበት ነው። ምን ፋይዳ ይኖረዋል? ምን አይነት አዲስ አቅጣጫ ይኖረዋል? በሀገር ውስጥ ያላችሁ ፖለቲካ አጠቃላይ ሀገሪቱን በብዙሀን ድምጽ ለመምራት በምታደርጉት ጥረት እንግዲህ የገዢው ፓርቲና በተቃዋሚ ፓርቲዎች መካከል ውይይት ተካሂዷል። ከሞላ ጎደል በምርጫ ህጉ ላይ፣ በምርጫ ቦርድ አሰራር ላይ ሲካሄድ የነበረ ውይይት ነበር። ስኬታማ ነው ይሄ በኢትዮጵያ የፖለቲካ ምህዳሩን ለማስፋት አዎንታዊ አስተዋጽኦ ያደርጋል። ዞሮ ዞሮ ይህን መዝነው ለውጭ ግንኙነታችን ካለው ጠቀሜታ አንጻር ነው። የኢትዮጵያ ውጭ ግንኙነት ራዊ ደህንነት ፖሊሲ ላይ በግልጽ እንደተቀመጠው የውጭ ጉዳይ ፖሊሲያችን መነሻ ከውስጥ ወደ ውጭ የሚመለከት ነው። ውስጣዊ ጥንካሬያችን በጣም አስፈላጊ ነው። በውጭ የሚኖርህ የዲፕሎማሲ ጥንካሬ የሚመዝ ነው በሀገር ውስጥ ባለ ጥንካሬ ነው። ስለዚህ ለዛ ካለው አስተዋጽኦ አንጻር ብቻ ሳይሆን ለወቅቱ የሚመጥን ተግባርም ስለሆነ እየተሰራ ያለነው፣ ዝርዝሩን የሚመለከታቸውን ወገኖች መጠየቅ ያስፈልጋል። የዚምባብዌው ፕሬዚዳንት ሮበርት ሙጋቤ ቀደም ሲል በዜናው እንደገለጥ ነው ከስልጣናቸው ከታገዱ በኋላ በትናንት ዕለት በብሔራዊ ቴሌቪዥን ጣቢያ ለአገሪቱ ሕዝብ ንግግር አድርገዋል። የ93 ዓመቱ መሪ ፈራ ተባ ባለ ስሜት በንባብ ባሰሙት በዚህ መግለጫቸው በሰሞኑ የአገሪቱ ፖለቲካ ቀውስ የመንግሥቱ አንቀሳቃሽ መዘውር አሁንም ሥራው አልተሰናከለም ሲሉ ተደምጠዋል። የፊታችን ታህሳስ የሚካሄደውን የፓርቲውን ጉባኤም የሚመሩ መሆናቸውን ነው ሙጋቤ የተናገሩት። በሌላ በኩል ዚምባብያውያን በሰንበሻውን በከፍተኛ ቁጥር አደባባይ በመውጣት ሙጋቤ ስልጣናቸውን በፈቃዳቸው እንዲለቁ ሲጠይቁ፣ የገዢው ፓርቲ ዛኑ ፒኤፍ መሪዎችም በበኩላቸው ሚስተር ሙጋቤ ከ30 ዓመታት በላይ ይዘውት የቆዩትን የስልጣን መንበር በፈቃዳቸው እንዲያስረክቡ አሻፈረኝ ካሉ ግን ከስልጣን መወገድ እጣ የሚጠብቃቸው መሆኑን በመግለጥ አስጠንቅቀዋቸዋል። የአሜሪካ ድምጿ ዝላቲካ ሆክ ባጠናቀረችው ዘገባ እንዳመለከታቸው ግን በሕይወት በመቆየት የዓለማችን አንጋፋ መሪ የሆኑት ሙጋቤ ስልጣናቸውን በፈቃዳቸው እንዲለቁ ስለቀረበላቸው ጥያቄ በትናንቱ ንግግራቸው አንዳችም ትንፍሽ አላሉም። ዝርዝሩን አሉላ ከበደ ያቀርባል። ዚምባብዌ ነጻ ከወጣችበት እንደ አውሮፓውያኑ የዘመን አቆጣጠር ከሚያዝያ 18 1980 ዓ ም አንስቶ ለ37 ዓመታት ያችን አገር የመሩት ፕሬዚዳንት ሮበርት ሙጋቤ ስልጣናቸውን በፈቃዳቸው እንዲለቁ በመጠየቅ ነው። ቁጥራቸው በብዙ ሺህ የሚገመቱ ዚምባብያውያን ባለፈው ቅዳሜ የሐራሪን አደባባዮች ያትለቀለቁት የዓለማችን ዕድሜ ባለጸጋው መሪ ትላንት ማምሻው ላይ ለአገሪቱ ሕዝብ በቴሌቪዥን ባሰሙት ንግግራቸው ታዲያ ስልጣን የመልቀቅ ሀሳብ እንዳለ ላቸው የሰጡት አንዳችም ፍንጭ የለም። ይልቁንም የታህሳስ አጋማሹ ላይ የሚካሄደውን የፓርቲውን ጉባኤ እኔው እመራዋለሁ ነው ያሉት። ምክር ቤቱ ምክር ቤቱ በጥቂት ሳምንታት ውስጥ ይከፈታል። ያኔም በማንኛውም ሥራውን ለማደናቀፍ በተውጠነጠኑ ድርጊቶች መጠመድ የለበትም። አሊያም ውጤቱ በሕዝቡ አይን አንሶ እንዲታይ እንዳይደረግ ምክር ቤቱ የሚኖረውን የሥራ ሂደት የመምራት ኃላፊነቴን እወጣለሁ። ከሦስት አስርታት በፊት በሙጋቤ መሥራችነት የተዋቀረው የገዢው ዛኑፔፍ ማዕከላዊ ኮሚቴ አባላት ግን ዛሬ እኩለ ቀን ድረስ ስራቸውን በፈቃዳቸው እንዲለቁ ያ እውን ካልሆነ ግን እጣቸው በግድ ከስልጣን መወገድ እንደሚሆን ነው ያስጠነቀቁት። ኮሚቴው አክሎም የሙጋቤ ከፓርቲው መሪነት ስልጣን መነሳትና በምትካቸውም የቀድሞ ምክትላቸው ኤመርሰን ማናንጓጓ መሰየማቸውን ነው ያስታወቀው። የአገሪቱ ጦር ሰራዊት ባለፈው ሳምንት መጀመሪያ ሙጋቤን በቁም እስር መዋሉ ይታወቃል። የትላንቱ የቴሌቪዥን ንግግራቸውም በጦር ሰራዊቱ ወይም ከጦር ሰራዊቱ ባለስልጣናት ጋር ተገናኝተው ከተነጋገሩ በኋላ እየተካሄደ ነበር። የዛሬው ከጦሩ እዝ አካላት ጋር የተካሄደ ስብሰባ ሕዝባችን ያለ እንቅፋት ወደ ዕለት ሥራው መመለስ ይችል ዘንድ ፍጹም ሰላማዊና ጸጥታው የተረጋጋ ሕግና ስርዓት የተጠበቀበት ብሎም ወደፊት የሚያራምደን አገራችንን ወደ ተረጋጋ ሁኔታ ለመመለስ የሚያስችል ሁላችንም በጋራ መጀመር የሚጠበቅብንን የስራ ሂደት አስፈላጊነት በአጽንኦት የሚያሳይ ነው። ሐራሪ ላይ አንድ የአካባቢው ጉዳይ አዋቂ እንደ ተናገሩት ታዲያ ሙጋቤ ሥልጣናቸውን በፈቃዳቸው እንዲለቁ የቀረበላቸውን ጥያቄ ቸል ለማለት የመረጡበት ውሳኔ ያ የመጨረሻው ካርዳቸው ይሆናል። የምትካቸውን ህጋዊነት ላለመቀበል ባደረጉት በዚህ እንቢታቸው በግድ ከስልጣናቸው መነሳታቸውን በማሳየት የስልጣን ግልበጣ አይደለም የሚለውን ውድቅ ለማድረግ ነው እያደረጉ ያሉት። አገራቸው ከብሪታንያ ቅኝ አገዛዝ ነጻ ከወጣችበት ጊዜ አንስቶ በብቸኝነት የመሩት ሙጋቤ ዚምባብዌን የዓለማችን ድሃይቱ አገር በማድረግ የሚተቻሉ። ስልጣን ላለመልቀቅ የሙጥኝ ብለው ለመቆየት የወሰዱት ውሳኔም የገዛ ፓርቲያቸውን ወደ ጦፈ ግጭት አምርቶታል። የአሁኑም የዚምባብዌ የፖለቲካ ቀውስ የጀምረው ባለቤታቸው ያላቸውን የፖለቲካ አመራር ተስፋ ለማለምለም የታለመ መሆኑ በተነገረለት እርምጃ ከሁለት ሳምንታት በፊት የቀድሞውን አጋራቸውን ምክትላቸውን ማናንጋግዋን ከስልጣን በማንሳታቸው ነው። ክቡራትና ክቡራን አድማጮች ዝግጅታችን ይቀጥላል። እስከ ምሽቱ አራት ሰዓት ቅርታ። ተከታዩ ዘገባ ዛሬ ኢትዮጵያ ውስጥ የተከበረውን የዓለም የሕፃናት ቀን የሚመለከት ይሆናል። ኢትዮጵያ ውስጥ በተካሄዱ ስነ ስርዓቶች ላይ ህጻናት ችግሮቻቸውን ለመፍታት የተለያዩ ዘዴዎችን መጠቀም እንደሚቻል መድረኮቹን የመሩትና የተሳተፉ ህጻናት ተናግረዋል። የሴቶችና ህጻናት ጉዳይ ሚኒስቴር የኢትዮጵያ ህጻናት መብቶቻቸው ተከብረውላቸውና ደህንነታቸው ተጠብቆ እንዲያድጉ እየሰራ መሆኑንም አስታውቋል። የተባበሩ መንግስታት ድርጅት የህጻናት አጣዳፊ ፈንድ ዩኒሴፍ ኢትዮጵያ ውስጥ ባለፉት 60 ዓመታት ያከናወናቸው ተግባራትም ተወስተዋል። ዝርዝሩን መለስካቸው አመልገዋል። በተባበሩት መንግስታት ድርጅት የስብሰባ ማዕከል ነበር የዓለም የሕፃናት ቀን ዛሬ የተከበረው። የበዓሉን ሥነ ሥርዓት በመድረክ ከማስተናበር አንስቶ አብዛኛውን ክንውን የመሩት ሕፃናት ናቸው። በሕፃናት ጥበቃ፣ በሕፃናት ጤናና አመጋገብ፣ በሕፃናት የውሃና የንጽህና አጠባበቅ፣ በሕፃናት ትምህርት፣ በሕፃናት ጉልበት ብዝበዛ፣ ፍትሕ ለሕፃናት፣ ምቹ ስፍራዎችን ለሕፃናት ማዘጋጀትንና በመሳሰሉ ዘርፎች ሁሉ የእውኑን ሚኒስትሮችን በመመሰል እናደርገዋለን ያሉትን ሕፃናቱ ዘርዝረዋል። ሁሉም የየዘርፋቸውን ሚኒስትር በመመሰል የእውኑን ዓለም የሴቶችና ሕፃናት ሚኒስቴር መሥሪያ ቤታቸውን የወክሉት ግን ወይዘሮ ደሚቱ አምቢሳ ናቸው። ወይዘሮ ደሚቱ እንዳሉት መሥሪያ ቤታቸው በሕገ መንግሥቱ የሰፈረውንና የሕፃናትን መብት የተከለውን ድንጋጌ መሠረት በማድረግ የሕፃናት ፖሊሲ በመቅረጽ ልዩ ልዩ ተግባራትን እያከናወነ ነው ብለዋል። በዚህም የኢትዮጵያ ሕፃናት መብታቸውና ደህንነታቸው ተጠብቆ እንዲያድጉ ምቹ ሁኔታን የፈጠረ ሲሆን በተለይ ለችግር የተጋለጡ ሕፃናት መብትና ደህንነት እንዲጠበቅ ትኩረት በመስጠት እየተንቀሳቀሰ ነው። ለምሳሌ ያህል ከተለያዩ ባለድርሻ አካላትና አጋር ድርጅቶች ጋር በመተባበር ከወላጆቻቸው በመለየት በጎዳና ላይ የሚኖሩና በጎዳና ስራ ላይ የተሰማሩ ህጻናትን በመለየትና የስነ ልቦናና የክህሎት ስልጠና በመስጠት ከወላጆቻቸውና ከህብረተሰቡ ጋር የማቀላቀልና የማዋሃድ ስራዎች እየተሰሩ ይገኛሉ። ሌላው በዚህ ከበደ ወርቁ አንዱ ነበሩ። እርሳቸውም ቀደም ሲል በህጻናት ሚኒስትሮቹ ህጻናቱ ራሳቸውን ሻዶ ሚኒስትርስ ብለው ሰይመዋል፣ በየዘርፎቻቸው ያደረጓቸውን ንግግሮች በአድናቆት አስታውሰው የጎዳና ተዳዳሪ ህፃናትን ችግር ለማስወገድ ምን ዘዴ አላቸው ሲሉ ጥያቄ ሰንዝረው ነበረ። አንዱን ሚኒስትር የተመሰለው ህፃን የሚቀጥለውን መልስ ሰጠ። ሁሉም ህብረተሰብ መማርና ለውጥ ማምጣት አለብን። እንዲሁም ደግሞ ለህብረተሰቡ ልዩ ትኩረት ለህፃናትን ልዩ ትኩረት መስጠት፣ ህፃናት ጎዳና ላይ ወጥቶ የሚደርስባቸውን ችግሮች ሙሉ ለሙሉ ማሳየት። እኔም እንደ ፍትህ ይህንን ችግሮች የሚደርሱባቸው ወይም ደግሞ ጎዳና ላይ ሆኖ የሚደፈሩ ህጻናቶችን እንዲሁም በየሰፈሩም በየቦታውም ሆነው ለችግር የተጋለጡ ህጻናቶችን ሙሉ ታርጌታችን አድርገን በህጻናት ላይ ከሰራን ምንም አይነት የጎዳና ተዳዳሪን በሀገራችንም በአለማችንም አናይም ብዬ አስባለሁ። መሰረቱ ብለን የምናስበው ድህነት ነው። ድህነትን ደግሞ ለመቅረፍ ሙሉ ለሙሉ ትምህርት ሙሉ ለሙሉ ሀብታም ማድረግ ስለሚችል ትምህርታችን ትምህርታችንን ደግሞ ለህብረተሰቡ ያለን ግንዛቤ ከጨመረ ምንም አይነት ሰው በሀገራችንም ሆነ በአለማችን ላይ አናይም ብዬ አስባለሁ። አመሰግናለሁ። ሌላውን ሚኒስትር የተመሰለችው ህፃን ደግሞ ሌላም ዘዴ አላለች። በኢኮኖሚ የሚሆን በሌላም ነገር በጣም ያደጉ ሀገራትን ተሞክሮች ብንወስድ እነሱ ሀገር ጉዲፈቻ፣ የሀገር ውስጥ ጉዲፈቻ፣ የአደራ ቤተሰብ እና ሌሎች አማራጭ ነገሮችን ይጠቀማሉ። ለምን ኢትዮጵያ ውስጥ ይሄ ነገር ለምን አይመጣም? እያንዳንዳችን እኮ ኢኮኖሚካሊ ትንሽ የተሻለ አቅም ካለን አንድ ልጅ ከራሳችን ውጪ አንድ ልጅ ጨምረን የማሳደግ አቅም አለን። ስለዚህ ሁልጊዜ ወደ ውጭ መላክ ብቻ አይደለም፣ አንድ ችግረኛ ህጻን ሲመጣ ወደ ውጭ መላክ ወይም ደግሞ ሌላ እርዳታ መፈለግ ብቻ አይደለም። የሀገሪቱ ህዝቦች ለሀገሪቱ ህጻናት መቆም ይችላሉ፣ እኛም ደግሞ እንችላለን። ስለዚህ እንደ አማራጭ አሁን ላይ ሴቶችና ህጻናትም፣ ሌሎች አጋር ድርጅቶችም እያመጧቸው ሀሳቦች አሉ። የሀገር ውስጥ ጉዲ ፈቻ አለ፣ የአደራ ቤተሰብ አለ፣ ሌሎች ሌሎች አማራጭ ነገሮች አሉ። ስለዚህ ወደ ውጭ መላክ ብቻ ሳይሆን እኛ ጋር አምጥተን እንደ ራሳችን፣ እንደ እህት፣ እንደ ወንድማችን፣ እንደ ልጆቻችን አይተን ብናሳድጋቸው ይሄ ራሱ አንድ ትልቅ ነገር ነው፣ የጎዳና ተዳዳሪነትን ለማጥፋት ይህንንም እንደ መልስ ብታዩት ብዬ ነው። አመሰግናለሁ። በዚህ መድረክ ላይ ከተነሱት ችግሮች አንዱ በህጻናት ላይ የሚፈጸመው የጉልበት ብዝበዛ ነው። አንድ የዩኒሴፍ ማስረጃ እንደሚያመለክተው ከሆነ ከአምስት እስከ አስራ አራት ዓመት ዕድሜ ካላቸው ኢትዮጵያውያን ሕፃናት ሀያ ሰባት በመቶ የሚሆኑት የጉልበት ብዝበዛ ይፈጸምባቸዋል። በዚህ ክብረ በዓል ላይ ለመሳተፍ ከአማራ ክልል የመጣ ልጅ እንዲህ ይላል። በእኛ ወረዳ፣ ደራ ወረዳ ላይ ሰላሳ ስድስት ቀበሌዎች አሉ። ከሰላሳ ስድስቱ ቀበሌዎች ወርድ ዲቪዥን ኢትዮጵያ ስድስቱ ቀበሌዎች ብቻ ላይ እየሰራ ይገኛል። ከስድስቱ ቀበሌዎች ደግሞ እኔንም ጨምሮ ሁለት መቶ የጉልበት ብዝበዛ ላይ ያሉ ወጣቶችን አቅፎ ይገኛል። ሰላሳ ቀበሌዎች ላይ ምንም አይነት እንቅስቃሴ ድጋፍ የለም። ብዙ ህጻናት ግን እድሜያቸው ከአስራ ሶስት ከአስራ ስምንት ያሉ የተለያዩ ከባድና ይህ ነው የማይባል የጉልበት ብዝበዛዎች እያስተናገዱ ይገኛል። በዚህ ስነ ስርዓት ላይ ዩኒሴፍ ማለትም በተባበሩት መንግስታት ድርጅት የህጻናት መርጃ ድርጅት በኢትዮጵያ ያሳለፋቸውን ስልሳ አምስት አመታት ወደ ኋላ መለስ ብሎ አስታውሷል። በኢትዮጵያ የዩኒሴፍ ተወካይ ሚስስ ጂሊያ ሜልሶፕ ዋና ዋና ስኬቶች ያሏቸውና ተግዳሮቶችን ዘርዝረዋል። በኢትዮጵያ ከ18 ዓመት ዕድሜ በታች የሚገኙ ሕፃናት ቁጥር ከሀገሪቱ የሕዝብ ቁጥር 48 በመቶውን እንደሚሸፍኑ መረጃዎች ይጠቁማሉ። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸውን አመሰግናለሁ። ክቡራትና ክቡራን አድማጮች በኢትዮጵያ ለጎዳና ሕይወት የተጋለጡና የጉልበት ብዝበዛ የሚደርስባቸውን ሕጻናት አስመልክቶ የተዘጋጀ ውይይትና ማብራሪያ ያለን በነገው ምሽት ይቀርባል። ተከታዩ አፍሪካ ነክ ርዕሶች ነው። የህዝባዊ ወያኔ ሓርነት ትግራይ ህወሓት ማዕከላዊ ኮሚቴ ላለፉት ሦስት ሳምንታት ስብሰባ ተቀምጦ ስለ ስትራቴጂካዊ አመራር፣ ስለ ፖለቲካዊ ሁኔታዎች፣ ስለ መላ የልማት ትራንስፎርሜሽን ዲሞክራሲያዊ ሥርዓትን ስለ ማጽነት ያሉትን ሁኔታዎች ጥልቀት ባለው መንገድ በመገምገም መሠረታዊ ድክመቶች ያላቸውንም መርምሯል የሚል መግለጫ ባለፈው ረቡዕ ወጥቷል። ድክመቶች ያላቸውንም በዝርዝር ይፋ ካደረገ በኋላ ሂስና ግለ ሂስ ማካሄድም እንደሚቀጥል አስታውቋል። ስለ ስለተዘረዘሩት ድክመቶችና ስለተባሉት ነጥቦች እንዲያወያዩን አቶ መሐሪ ዮሐንስንና አቶ ጌታቸው አረጋዊን ጋብዘናል። ያወያየቻቸው አዳነች ፍሳየ ነች። ውይይቱ ይቀጥላል። በመጀመሪያ ደረጃ ለጊዜያችሁና ለትብብራችሁ እናመሰግናለን። አስቀድማችሁ ግን እስቲ ራሳችሁን ብታስተዋውቁ በአቶ ጌታቸው እንጀምር። ጌታቸው አረጋዊ እባላለሁኝ ትግርኛ የሚዘጋጅ አንድ ውራይና የሚባል መጽሄት ማኔጅንግ ዳይሬክተር ነኝ። አቶ መሐሪ ዮሐንስ ዮሐንስ ይባላለሁ። በመቀለ ዩኒቨርሲቲ የፖለቲካል ሳይንስ እና ስትራቴጂ ጥናቶች መምህር ነኝ። የውይይታችን ርዕስ የሚሆነው ህወሀት ለሶስት ሳምንታት ያህል ግምገማ ላይ እንደ ቆየ ተናግሯል። መግለጫ ወጥቷል ባለፈው አርብ። በግምገማው መሰረት አንዳንድ የደረሰባቸው ነጥቦች አሉ። መጀመሪያ ላንበባቸውና አንድ በአንድ እንወያይባቸዋለን። በግምገማው መሰረት የስትራቴጂያዊ አመራር ቦታ ያለው የህወሀት ማዕከላዊ ኮሚቴ በትግል ላይ የተመሰረተ አንድነት እንደሌለው በመጠቃቃትና በመከላከል ላይ የተመሰረተ ግንኙነት እንደነበረው፣ ጥልቅ የሆነ ጸረ ዲሞክራሲ አመለካከትና ተግባራት እንዳሉበት፣ የአዲሱ ወጣት ትውልድንና የምሁራንን አቅም ማነጽ ማሰለፍና መጠቀም ላይ መሰረታዊ ጉድለት እንዳለበት፣ እንዲሁም የትግል አጋሮቹ ከሆኑት ድርጅቶች ጋር ችግር እንዳለበት በጥሞና ገምግሟል ይላል። እና እንግዲህ እነዚህ አብይ ነጥቦች ይመስሉኛል። አንድ በአንድ እንነጋገርበትና መጀመሪያ አሁን በግምገማው መሰረት የስትራቴጂያዊ አመራር ቦታ ያለው የህወሀት ማዕከላዊ ኮሚቴ በትግል ላይ የተመሰረተ አንድነት እንደሌለው፣ በመጠቃቃትና በመከላከል ላይ የተመሰረተ ግንኙነት እንደነበረው ገምግመናል ይላል። እስቲ ይህን ኔው በመጀመሪያ በአቶ መሐሪ ዮሐንስ እንጀምር። አመራሩ የአንድነት መንፈስ የአላማ አንድነት መሰረት ያደረገ ግንኙነት እንደሌለው፣ እንዲህም ደግሞ መጠቃቃት ወይም ደግሞ መከላከል ወይም ደግሞ ጥቅምህን ለማስጠበቅ የሚደረግ ተጠያቂ እንዳይሆን እርስ ራሳቸው እየተከላከሉ የሚል አይነት መንፈሶች አሉ። ስትራቴጂክ አመራር እንዳልነበረን ገምግመናል ሲባል በአንድ ወቅት የተፈጠረ ክስተት ብቻ አይመስለኝም። የረጅም ጊዜ ውጤት ነው በእኔ እይታ ማለት ነው። ይሄ ማለት እንግዲህ ድርጅቱ ውስጥ ወደ ብዚህ አይነት የስትራቴጂክ አመራር እጦት እንዲደርስ ምን አይነት ብዙ ምን አይነት መንገድ ነው የተካሄደው ብለን ስንገመግም ምናልባት ላለፉት አስራ ስድስት አስራ ሰባት አመታት ወይ አስራ አምስት አመታት የተከማቸ ችግር ነው ብለን ሚወስደው የምንችል ነው። ምናልባት ከየት ይጀምራል ካሉን ድርጅቱ በአንድ ሰው የተንጠለጠለ የአንድ ሰው አመራር የበላይነት የተረጋገጠበት፣ ሌላው ደግሞ የአንድ ሰው የአንድ መሪ ፎሎወር ሆኖ የቆየበት ሁኔታ ነበረ። እስከ የቀድሞ ጠቅላይ ሚኒስትር ወይ ድርጅቱ ሊቀመንበር የነበሩት አቶ መለስ ከማለታቸው በፊት የነበረው ማለት ነው። ዛም አቶ መለስ ሲሞቱ አንድ ሰው ይመራ የነበረው ድርጅት ኦልሞስት መሪ አልባ ሆኖ ቀረ እንደማለት አይነት አንድምታ ያለው ይመስለኛል። ከዛም ቀጥሎ ይሄ መጠቃቃት እና መከላከል እርስ በርስ መርህ መሰረት አድርጎ ከመታገል ይልቅ ቡድን ሰርቶ አንዱን አንዱን ተከባካይ ዘንድ በመሀሉ የድርጅት አላማ የህዝብ ጥያቄዎች እነዚህም ተኮላሽቶ የሚቀርበት እድል ነበረ የሚባለው። ለእኔ እንኳን ይሄ አዲስ ነገር አይመስለኝም። ለረጅም ጊዜ የቆየ እንደ ካልቸር የሚመስለኛል። የፒፔልፍ ውስጥ እና ረጅም የሆነ ባክግራውንድ ያለው ችግርም ይመስለኛል። ለውጥ ይመጣል ተብለናል። ምን አይነት ለውጥ ነው? ችግር አለብህ የተባለው አመራር ሪኮንሲል አርገው ዲፈረንሶችን ነው እየወጣ ያለው ወይስ አንዱ አንዱን አጥቶ አሸናፊ ቡድን ነው ለውጥ ይዤ እየመጣሁ ነው እያለን ያለ። ምናልባት ለውጡ ምን አይነት ለውጥ ይሆናል? ለምንድን ነው የሚጠቅመው ለውጡ? ለማን ዓላማ ነው? በማን በማን ነው የሚመጣው? በማን ማስኬድ ይቻላል? ይህንን ለመለወጥስ ድርጅቱ ምን አይነት አቅም አለው ወይ የሚለው ብዙ ጥያቄዎች ሊያስከትል ይችላል። እንዲህ ስትራቴጂካ አመራር ሲባል ምንድን ነው? ስትራቴጂክ የሆኑ ስህተቶች ተሰጥተዋል። እነዚህ ስትራቴጂክ ስህተቶች በየጊዜው በኢትዮጵያ ፖለቲካም በትግራይም ብቻ ስናየው እንዲሁም ደግሞ በአፍሪካ ቀንድ በተለይ ትግራይ ከፖለቲካል ኢኮኖሚ ተወዳዳሪነትን የሚያወጣ ኤርትራ መንግስት ጋር ያለው የኖ ዋር ኖ ፊስ ፖሊሲ ትልቁ ስትራቴጂክ ሚስቴክ ይመስለኛል። እና ይህንን ለመፍታት አስበህ ነው ወይ ስትራቴጂክ ሊደርሽፕ የለን ብሎ እየገመገመ ያለው ድርጅት ወይስ ድርጅቱ ሁሉ ማለቻ የተመሰረተ ስትራቴጂክ ሊደርሽፕ እጦት አለን እያለ ያለው። ያም ሆነ ይህ ግምገማዎቹ ትክክል ናቸው ነው ትክክለኛ ና፣ መሬት ላይ ያሉ እውነታዎች የሚያንፀባርቁ ናቸው። ዲታይል ላይ ግን ስንገባ ገና በጥያቄ ምልክት የሚቆይ ይሆናሉ። አቶ ጌታቸው አረጋዊ፣ ያው ይሄ የመጀመሪያው ግምገማ የስትራቴጂክ አመራር ማነስ ከየጋራ አላማ አለመኖር እና ፕሪንስፕል ሊሆን ግንኙነት አለመኖር ምናምን ተያይዞ የሚታይ ነገር ነው። አሁን ህወሀት ሲገመግም እንደ ፖለቲካል ፓርቲ ከውዝ አለው ለህዝቡ የሚመራበት ስትራቴጂዎች፣ ፖሊሲዎች፣ አስተሳሰቦች አሉት። የሀገሪቱ ጥያቄ ለመመለስ የተዘጋጁ ስትራቴጂዎችና ፖሊሲዎች ናቸው ብሎ አምኖ ግን አሁን ያለው ስትራቴጂክ አመራር እነዚህ ፖሊሲዎችና ስትራቴጂዎች በደንብ አውቆ ኢንተርናላይዝ አድርጎ እና በሀገሪቱ በክልሉም የሚፈጠሩ አዳዲስ ሁኔታዎች እየተከታተለ በደንብ እነሱን ተገንዝቦ ምንጫቸውን አውቆ መፍትሔ የማስቀመጥ አቅሙ አንሰዋል፣ ነው መልእክቱ። እነዚህ ሁኔታዎች እንግዲህ እናንተ እዛው ሆናችሁ በቅርብ በምታዩት በግልጽ የሚንጸባርቁባቸው ሁኔታዎች ነበሩ። በዛው ሊቀጥሉ ይችላሉ። አቶ ጌታቸው። አዎ ያው ተሰብስቦ ይህን መግለጫ ስላወጣ ነው እሱ መነሻ አድርገን እየተዋየ ያለ ነው እንጂ ህዝቡ እና የሚመለከተው ሁሉ ይሄን ነገር እያለው ቆይተዋል። ቀደም ብሎ ማለት ነው። የህወሀት አመራር ከድሮ ምንድን ነው የነበረው ብቃቱ? ለምንድን ነው ችግሮችን ተቋቁሞ ወደ ድል የመጣ ብለን ስናይ የመጀመሪያ ዋናው ቁልፍ ጉዳይ የጋራ ዓላማ መኖር ነው። የህዝቡን ትክክለኛ ሁኔታን ግንዛቤ ውስጥ በማስገባት ከዛ ተነስቶ አቅጣጫ ማስቀመጥና ለዛ የተቀመጠው አቅጣጫ ደግሞ ከየህይወት መስዋዕት መክፈል ቁርጠኛ መሆን ነው ዋናው የነበረው መገለጫው። ይሄ ነገር በሂደት እንዴት እየተቀየረ እንደሄደ እና አሁን ምን ላይ እንዳለ ብዙ እየተባለ ቆይተዋል መሀሪ እንዳነሳው ከመለስ ጋር ተያይዞ ሁሉም ነገር መለስ ጠቅሎ ይዞበት የነበረ ሁኔታ ነው የነበረው አመራር በአንድ ቀን የሚወጣ የሚመረት አይደለም በሂደት ነው አመራር የሚመጣው እና ሂደቱ ያፈራቸው ያመጣቸው አመራሮች ብቁ አመራሮች ከከፍተኛ አመራር ቦታ እንዲለቁ ተደርገዋል በመተካካትና ባጋጠመ ልዩነት ማለት ነው ስለዚህ መለስ ብቻ ሆኖ የሀገሪቱን አጠቃላይ ሁኔታ እየተከታተለ መፍትሄ የሰጠ አመራር የሚሰጥበት ሁኔታ ነው የነበረው። ስለዚህ አንፎርትኔት እሱ ሲያልፍ እነዛ ሰዎች በዛች ቦታ ተቀመጡና ችግር ተፈጠረ። አሁን ያለው አመራር በጣም ኮራት ላይሆን ይችላል። መጥፎ የሆነ እንትን መገለጫዎች ላይኖሩ ይችላል። ግን አቅም ስለሌለው በደንብ እየመራ አይደለም። አሁን ያመነበትና ትክክል ነው ችግሬ ነው ብሎ የመጣ እንጂ አሁን የምጡ አሁን የታዩ ችግሮች አይደሉም። ህዝቡ ውስጥ የታዩ ያሉ ችግሮች መፍታት አልቻለም ይህ አመራር ወደፊት ሊወስደን አልቻለም። ባለፈው በተመዘገቡ እድሎች ነው እየኖረ ያለው ታሪክ ላይ ነው እየኖረ ያለው እያልን እየተናገርን ነበር። ይሄ ነው ሪያሊቱ። የህወሀት ማዕከላዊ ኮሚቴ ባወጣው መግለጫ ላይ ያለው ሌላ ነጥብ ጥልቅ የሆነ ጸረ ዲሞክራሲ አመለካከትና ተግባራት አሉበት ይላል። በዚህ ላይ እንግዲህ አቶ መሐር ዮሐንስ፣ ይህም በተደጋጋሚ ሲባል የነበረ ነው። ጌታቸው ቅድም እያነሳው ነበረ። አብዛኞቹ አሁን ድርጅቱ ለረጅም ጊዜ ችግር የለብኝም፣ ጥሩ ነው ያለሁት፣ ጥሩ እየሰራ ሆኖ ጅራቸው የነበሩት ነገሮች። ሌላው ህዝብ ደግሞ የተለያዩ ምሁራኖች፣ ወይ የሚዲያ ሰዎች፣ አናሊስቶች ወይ የጊዜው ነው ይህንን ችግር አለባቸው ሲባሉ አይ የለም እያሉ መጨረሻ ላይ ነገሮች ቁጥጥራቸው ውጭ በመሆኑ ትንሲል ነው እየተቀበሉት ያሉት። በእርግጥ ፀረ ዴሞክራት ሆነናል ስንል በየትኛው የዴሞክራሲ መለኪያ ነው የሚለው ምናልባት እንዳይሰፋብን እንጂ አሁን ድርጅቱ እመራበታለሁ የሚለው መስመር አቤታዊ ዴሞክራሲ ነው። አቤታዊ ዴሞክራሲ ደግሞ ዴሞክራሲ ብሎ የሚያስቀምጠው ገደብ ያለው ዴሞክራሲ ነው። ወይም በሰለጠኑት ሀገራት ያለው ዴሞክራሲ አይነት አይደለም። ሊሚት ያደርጋል። ድርጅቱ በውክልና ነው የሚመራው። የድርጅቱ ዋና ሶሻል ቤዝ የሚባሉ ገበሬው ነው፣ ላባደሩ አለው የለም በመሬት ላይ እውነተኛ ላባደር አለው ሌላ ጉዳይ ሆኖ ዴሞክራሲን ገደብ ሲያደርግ ሰፊው ገበሬና በላባደሩ በንዑስ ባለሀብቱ ደግሞ በጥቃቅን እና አነስተኛ ያላቸው በከተማ ያሉት የህብረተሰብ እነዚህን ወክዬ ትግል አደርጋለው የሚል ነገር አለ። ግን እዚህ ላይ ምንድነው ገደብ ያደርጋል። በሀገሪቱ ሕገ መንግስታዊ ስርዓት በፈቀደላቸው መንገድ ተመዝግበው ዲሞክራሲያዊ ሰላማዊ የሆነ ትግል የሚያደርጉት ፓርቲዎችን እንደ አማራጭ ፓርቲ ሳይሆን እንደ ጠላት የማየት ቴንደንሲ አለ። ምናልባት ይሄ ሁሌ እንደምንለው በትግል ወደ ስልጣን የመጣ ፓርቲ ነው፣ ጊዜ ጀምሮ ይዟቸው የመጡ ካልቸሮች አሉ፣ ፖለቲካል ካልቸሮች በቀላሉ የማይለቁን ከነዛም ተያይዘን አሁንም ቢሆን ግን ይሄ የጸረ ዴሞክራት የሚባለው ሀሳብም እንደ የሀሳብ አማራጭ ወይ የሀሳብ ብዝሃነት ፕሉላሪዝም እንደ ሀብት ያለ መቀበል፣ በጣሚ ፓርቲዎች እንደ ገንቢ የዴሞክራሲ ግንባታ ተዋናይ አካላት ከማየት ይልቅ እንደ ጠላት የመቁጠር እንዲሁም ደግሞ የተለየ ሀሳብ የሚያመነጩ ሰዎችም ሆኑ ሚዲያዎችም ሆኑ የሚዲያ አውትሌትም ሆኑ ምን ሆኑ እንደ ጠላት የመቁጠር ባህል አለ። ዲፕሩቱ የሆነ ማለት ነው ዘንድ ከዚህ አንጻር ስናየው ድርጅቱ ጸረ ዴሞክራት ባህሪ ያለኝ የሚለው ትክክል ነው። መልሶ ደግሞ አሁንስ ምንድን ነው የሚያደርገው? ከዚህ ምን መውጫ መንገድ ሊዘጋጅ ነው? ይህን ችግሮች አሉ የሚለው እያለ ያለውና በምን ሊፈታቸው ነው የሚለው ነው እንጂ ጥያቄ ውስጥ የሚገባት ነው ተማሳሳሊ አሁን እንቀድም እንዳልኩት ግምገማው ትክክል ነው። መሬት ላይ ያለ እውነታ ግን ደግሞ ዲፕሩቲቭ የሆነ የትፌል ካልቸር ነው። ክቡራትና ክቡራን አድማጮች ውይይቱ አላበቃም። ሁለተኛው ክፍል በነገው ምሽት ይቀርባል። ስፖርት ነው ተከታዩ ዝግጅት። አዘጋጅን አቅራቢ ሰሎሞን ክፍሌ። እንደምን አምሽታችሁልኛል የተከበራችሁ አድማጮቼ። በትላንትናው የኒው ዴልሂ ማራቶን ሩጫ ውድድር በሴቶቹ በአልማዝ አያና የተመራው ቡድን ከአንደኛ እስከ ሦስተኛ ያለውን ቀዳሚ ስፍራ ወስዷል። በወንዶቹ ብርሃኑ ለገሰና አንድ አምላክ በልሁ ተከታትሎ በመግባት አሸንፈዋል። በቫሌንሲያ ስፔን አበሩ መኩሪያ፣ በፈረንሳይ ራህማቱሳ በሴቶቹ ድል የተቀዳጁበትን ዜናም ይዘናል። የእግር ኳስ ስፖርት ዜናዎችም አሉን። አብራችሁን ቆዩ። የኢትዮጵያ አትሌቶች በሁለቱም ጾታ ድል የተቀዳጁበትን የኒው ዴልሂ ግማሽ ማራቶን ዜና ላስቀድም። እንዳልኩት በሴቶቹ በአልማዝ አያና የተመራው ቡድን ነው ከአንደኛ እስከ ሦስተኛ ተከታትሎ በመግባት ድንቅ ውጤት ያስመዘገበው። አልማዝ 10711፣ ሁለተኛ አባቤል የሻነህ 10219፣ ነጻነት ጉደታ 10724። ሦስቱም ከ108 በታች ነው የገቡት። በወንዶቹም አስደናቂ ውጤት ተመዝግቧል። አንደኛ ብርሃኑ ለገሰና፣ ሁለተኛ አንድ አምላክ በልሁ። ሁለቱም ከአንድ ሰዓት በታች ጨርሰዋል። 59 ከ 46 ና 59 ከ 51 በአምስት ሴኮንዶች ነው የተለያዩት የኤርቴል ዴልሂ ግማሽ ማራቶን የጎዳና ሩጫ ማብቂያው ጃዋህራል ኔህሩ ስቴዲየም በተመልካች ጢም ብሎ ሞልቶ ታይቷል በ10 ሺህ የዓለምና የኦሎምፒክ ሻምፒዮኗ አልማዝ አያና በግማሽ ማራቶን ስትሳተፍ ትላንት የመጀመሪያዋ ቢሆንም ለረጅም ርቀት የጎዳና ሩጫ እንግዳ አልመሰለችም ወደ ስታዲየሙ ሲቃረቡ ሸምጥጣ በአንደኛነት አጠናቃለች። ወደ ቫሌንሲያ ስፔን ስንሸጋገር በወንዶቹ የስፍራውን ክብረ ወሰን አሻሽሎ ያሸነፈው የ31 ዓመቱ ኬንያዊ ሳሚ ኪፕሮብ ኪትዋራ መሆኑን እናገኛለን። 20215 ነው ያስመዘገበው ሰዓት። በሂደቱም በማራቶኑ ፈጣን ሰዓት የሰባተኛነቱን ስፍራ አግኝቷል። በሴቶቹ ኢትዮጵያዊቷ አበሩ መኩሪያ ዘነበ በ22617 በአንደኝነት አጠናቃለች። ባለፈው ዓመት እዚሁ ቦታ ላይ በአራተኝነት ነበር ያጠናቀቀችው። ትልቅ መሻሻል ታይቶባታል። የሰላሳ ሦስት ዓመት ዕድሜ ያላት አበሩ የቤላሩሷን ቮላ ማዙሮናክን በአንድ ደቂቃ ገደማ ቀድማ ገብታለች። ወደ ፈረንሳይ ስናልፍ ከቡሎኝ እስከ ቢላኩር ግማሽ ማራቶን የሴቶቹን ኢትዮጵያዊቷ ራህማ ቱሳ፣ የወንዶቹን ኤርትራዊው ሕዝቅኤል ተወልደ ድል የተቀዳጁ መሆናቸውን እናያለን። በርቀቱ የሁለተኛ ጊዜ ሙከራዋና ስታሸንፍ ለመጀመሪያ ጊዜ ሆነው። ራህማ ቱሳ የራሷን ፈጣን ጊዜ በአራት ደቂቃ አሻሽላለች። ያጠናቀቀችው በአንድ ሰዓት ስምንት ደቂቃ ከ29 ሴኮንድ ነው። ሲጀመር አንስቶ ስትመራ የቆየችው ራህማ ማንንም ጣልቃ ሳታስገባ መጨረሷ ተደናቂ አድርጓታል። በቅርበት ስትከታተላት የቆየችው ኬንያዊት ላካፓና በሁለተኝነት አጠናቃለች። ከሴቶቹ ይልቅ ግን የወንዶቹ ከባድ ፉክክር ታይቶበታል። ሁለቱ ኤርትራውያን ሂዝቅኤል ተወልደና አፈወርቂ ብርሃኔ ኢትዮጵያዊውን ብርሃኑ አበባውን እየተፈራረቁ ሲያዳክሙት ታይተዋል። ባለፈው ኦሎምፒክና በዘንድሮ የዓለም ሻምፒዮና በ10ሺህ ኤርትራን የወከለው ሂዝቅኤል ተወልደ ጥንካሬውን በማሳየት በአንድ ሰዓት አንድ ዕቃ ከ13 ሴኮንድ በአንደኝነት አጠናቋል። ብርሃኑ ነበበው ሁለተኛ፣ አፈወርቂ ብርሃኔ ሶስተኛ። የኔን በዚሁ ላብቃ። ለሌላ የጎዳና ሩጫና የእግር ኳስ ዜና ወደ አዲስ አበባው ተባባሪ አዘጋጅ ገዛኸኝ ጽዮን መስቀል ላስተላልፋችሁ። መቀጠል ትችላለህ ገዛኸኝ። አመሰግናለሁ ሰለሞን። ወደ እግር ኳስ ዜና ስንሸጋገር የኢትዮጵያ ፕሪምየር ሊግ ሶስተኛ ሳምንት ላይ ደርሷል። በዚህ ሳምንት አዲስ አበባ ላይ ደደቢትና ኢትዮጵያ ቡና ተጋጣሚዎቻቸውን አሸንፈው ሙሉ ሶስት ነጥብ ሲያገኙ፣ ቅዱስ ጊዮርጊስ ከአዲስ ገቢው ከመቀሌ ከተማ ጋር አንድ ለአንድ አቻ ተለያይቷል። ደደቢት ሐዋሳ ከነማን ሁለት ለአንድ ባሸነፈበት ጨዋታ አቤል ያለውና ጌታነህ ከበደ ለደደቢት፣ ታፈሰ ሰለሞን ደግሞ ለሐዋሳ ጎሎቹን አስመዝግበዋል። ኢትዮጵያ ቡና በሳሙኤል ሳሙ ብቸኛ ጎል ከትናንት በስቲያ መከላከያን አንድ ለባዶ አሸንፎ ወጥቷል። በክልል ከተሞች ጅማ አባ ጅፋር በፋሲል ከተማ አንድ ለባዶ፣ አርባ ምንጭ ከነማ በኢትዮ ኤሌክትሪክ ሁለት ለአንድ ተሸንፈዋል። ሌሎች ጨዋታዎችም ተካሂደዋል። ደደቢት በአምስት ነጥብ ሊጉን ለጊዜው መምራት ጀምሯል። ኤሌክትሪክ በሁለተኝነት ተከትሏል። አራት ቡድኖችም በእኩል አራት ነጥብ ሶስተኛ ደረጃ ላይ ተፋጠዋል። ወደ ውጪ የእግር ኳስ ዜና ስንሸጋገር በአፍሪካ ኮንፌዴሬሽን ዋንጫ የመጀመሪያ የፍጻሜ ጨዋታ የኮንጎ ዲሞክራቲኩ ቴፒ ማዜምቤ የደቡብ አፍሪካውን ሱፐር ስፖርትስ ሁለት አንድ ረቷል። በቀጣይ ሳምንት ሁለተኛውንና የመልሱን ጨዋታ ፕሪቶሪያ ላይ አድርገው በአጠቃላይ ነጥብ አሸናፊ የሚሆነው የ2017 የአፍሪካ ኮንፌዴሬሽን ዋንጫ ይቀዳጃል። ሞቅ ያለ የገንዘብ ሽልማትም ያገኛል። በዚሁ ወደ አውሮፓ ተሸጋግረን ከጊዜ አንጻር የእንግሊዝና የስፔን ላሊጋ ውጤቶችን ባጭሩ እንመለከታለን። በእንግሊዝ ፕሪምየር ሊግ አርሴናል ቶተንሃምን ሁለት ለባዶ ያሸነፈበት ጨዋታ የሳምንቱ ተጠባቂ ጨዋታ ነበር። ሌስተር ሲቲን ሁለት ለባዶ ያሸነፈው ማንቸስተር ሲቲም ፕሪምየር ሊጉን በ34 ነጥብ በርቀት እየመራ ነው። ማንቸስተር ሲቲ ተከታዩን ማንቸስተር ዩናይትድን በስምንት ነጥብ ቀድሞታል። በስፔን ላሊጋው ባርሴሎና ግስጋሴውን አጠናክሮ ቀጥሏል። በዚህ ሳምንት ሌጋኔስን ሶስት ለባዶ ባሸነፈበት ጨዋታ ሶዋሬዝ ሁለት ፖሊኒዮ አንድ አግብተዋል። በ12 ጎል የላሊጋው ኮከብ ጎል ሊዮነል ሜሲ በዚህ ሳምንት ግብ ባያስቆጥርም ያለቀላቸውን ኳሶች የማቀበል ክህሎቱ አስደናቂ ነበር። ባርሴሎና በ34 ላሊጋውን ሲመራ በዚህ ሳምንት ኤስፓኞልን ሁለት ለአንድ የረታው ቫሌንሺያም በ30 ነጥብ በሁለተኝነት ተከትሏል። ሁለቱ ማድሪዶች ማለትም ሪያል ማድሪድና አትሌቲኮ ማድሪድ በኩል 24 ነጥብ ዝቅ ብለው የሶስተኝነት ደረጃ ተጋርተዋል። ይኸው ነው በእኔ በኩል ያለው። ሰለሞን አመሰግናለሁ። ገዛኝ ጽዮን መስቀል ነበር ከአዲስ አበባ። በዚሁ እንሰናበት፣ ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰላም፣ ደህና ቆዩ። አድማጮች፣ ለምሽቱ ያዘጋጀነው የእኛም ፕሮግራም በዚሁ አበቃ። ደህና ደሩ። ትግርኛ ይቀጥላል።